The Voice of America. የኢትዮጵያ መንግስት ሳውዲ አረቢያ ውስጥ ከፍተኛ ችግር ላይ የሚገኙ ዜጎችን በዙሮች የመመለስ ስራ መጀመሩን የውጭ ጉዳይ ሚኒስቴሩ አስታውቀዋል። ከትናንት በስቲያ ብቻ በአንድ ቀን 274 ዜጎች አዲስ አበባ መግባታቸውንና እስከ ወሩ መጨረሻ ደግሞ በሶስት ዙር 1440 ዜጎችን ለመመለስ መታቀዱንም ገልጸዋል። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ በሰጡት መግለጫ እስክንድር ፍሬው ነው አምባሳደር ዲናን ያነጋገራቸው። ተከታዩን ዘግቧል። የሳውዲዋ የወደብ ከተማ ጂዛን የኢትዮጵያና የሌሎች ሀገራት ስደተኞች የመከራ ቦታ ሆናለች ይላሉ በችግር ውስጥ እንዳለፉ የሚናገሩ ዜጎች። ባህር አቋርጠውና በብዙ ስቃይ ውስጥ አልፈው የመን የሚደርሱ ኢትዮጵያውያን ስደተኞች ወደ ሳውዲ ሲሻገሩ በመጀመሪያ የሚያገኙት ይህችን የወደብ ከተማ ነው። የስደታቸው ጊዜ የኮሮና ቫይረስ ከተከሰተበት ወቅት ጋር መገጣጠሙ ግን የእነሱን እንግልት አክብዶታል። በኮሮና ቫይረስ ምክንያት በበርካታ አገራት የጠበቀው የድንበር ቁጥጥር በሳውዲም ተመሳሳይ ነው እናም የተሻለ ኑሮ የሰነቁትን ተስፋ ተነጥቀው በማቆያ ቦታዎች ሆነው ወደ አገራቸው መመለሳቸውን የሚጠብቁ በርካታዎች ናቸው። የእንግልታቸውን ያህል ግን እነሱን ወደ አገራቸው የማጓጓዙ ሥራ አልፈጠነም ሲሉ የሚተቹ አሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ ሐሳብ አይስማማም። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑን የሚያብራሩት ለእናንተ አድማጮች መገንዘብ ያለባቸው እንደ ሚዲያ ተከታይ መንግስት ዜጎችን በአደባባይ በችግር ላይ ባሉበት ጊዜ መተው ምቅር እንደሌለው። ይሄ ብቻ አይደለም ሲደረግ የነበረው እስክንድር ታውቃለህ፣ ያሉትን ዜጎች ከሳኡዲ መንግስት ጋር በመነጋገር በተቻለ መጠን ካሉበት ወቅታዊ ዲስትሬስም እንዲወጡ የሚ የሚያስገቢ ግንኙነቶች አሉ፣ ንግግሮች አሉ። በአካቸው ዜጎቻችን እንዳይቸገሩ የሚል ነገር ከሞላ ጎደል ሪሊፍ ያገኙበት ሁኔታም አለ። ሁለተኛው የተጀመረው የማጓጓዙ ስራ ነው። ሶስተኛው እዚህ መጥቶ ደግሞ እንዳይበተኑ የማጓጓሙ ስራዎች ናቸው። እነዚህ በየፈርዙ ያሉ በጣም ጠንካራ ጥንቃቄ የሚፈልጉ ስራዎች ናቸው እየተሰሩ ያሉት። ማይንዲሁ እነዚህ ስራዎች በሙሉ እየተሰሩ ያሉት ኮቪድ እያለ ነው። የኢኮኖሚ ችግር በየሀገራቱ በኮቪድ ምክንያት እየተባባሰበት ሁኔታ ላይ እየተሰራ ያለ ስራ ነው። በኮቪድ ምክንያት ዜጎችን ከቦታ ቦታ የማንቀሳቀሱ ስራ እንደ ገብሎች የመሳሰሉት የዓለም አቀፍ የጤና ተቋማት ጭምር የማበረታቱበት ሰዓት ነው እየተሰራ ያለ። ሆኖም ግን መንግስት በድፍረት ዜጎቹን የትብላ ለመጣል በየጊዜው ኮሚትመንት ስላለ እየሰራ ያለው ስራ በዚህ ደረጃ ራሳቸው ጠቅላይ ሚኒስትሩም በተለያየ አጋጣሚ ወደ መካከለኛ ምስራቅ በሄዱባቸው አጋጣሚዎች ግብጽን ጨምሮ ችግር ላይ ያሉ ኢትዮጵያውያንን ይዘው ሲመጡ ተመልክተናል። ይህንን አይተናል። ነገር ግን ይሄ የሳውዲው ሁኔታ በተለይ አሁን ከኮቪድ ጋር መገናኘቱም ነው ትንሽ ነገሩን ያወሳሰበው እና የኢትዮጵያ መንግስት ማቆያ ወይም ኳራንቲን ሴንተርስ ማዕከላትን እስካዘጋጅ ድረስ ጊዜ ይሰጠኝ በማለቱ ነው አብዛኛዎቹ ለወራት እዛ እንዲቆዩ የተገደዱት የሚሉ መረጃዎችም አሉ። ከዚህ በፊት ከመንግስት አካላትም ጭምር የሰማናቸው ይሄ ነው ምክንያቱ፣ ለወራት በጊዛን በማይመች ሁኔታ ውስጥ እንዲቆዩ የተገደዱት ኢትዮጵያውያን። አምባሳደር ለወራት የሚለው ነገር ህግቤ ተብል ነው። እስኪ እንግዲህ ችግሩ ከተከሰተ ጊዜ ጀምሮ መንግስት ግን የተለያዩ ጥረቶችን ሲያደርግ እንደነበረው ነው። እዛ ያሉበት ሀገር መንግስታት ጭምር ይህን ሁኔታ እንደርስታንድ እንዲያርጉ የማድረግ ይጠይቃል ትልቅ ስራ ይጠይቃል። ስልጠት የሚጠይቅ ነገር ነው። ዝም ብሎ ኢትዮጵያኖች አንድ ላይ ተሰባስቦ ያሉበት ሁኔታ አይደለም ያለው በአንድ መንደር፣ በአንድ የሰፈራ ጣቢያ ያሉበት ሳይሆን ተበታትነው ከየድንበሩ ያሉበት ሁኔታ ነው ያለው እና ዞሮ ዞሮ የመዘግየት ነገር አለ ብሎ የሚናገሩ ሰዎች አሉ። ያው ከመቅረት መዘግየት ይሻላል ብሎ መውሰዱ ነው የሚሻለው። በአጠቃላይ የመንግስትን ኮሚትመንት የሚገልጸውም እሱ ነው። አሁን እየተሰራ ያለውን ኦን ደ ግራውንድ ያለውን ነገር ማየቱ ነው የሚሻለው። አይ ቲንክ ጥሩ ጅማሮ ነው ያለው። ይሄ ደግሞ ይቀጥላል ነው። ዝም ብሎ ጭኖ ማምጣቱም አስቸጋሪ ነው። ሁለተኛ እነማን ናቸው የሚለው ለይቶ ማምጣትም ሌላ ነገር ነው። የመለየት ደግሞ አስቸጋሪ ሁኔታዎችም እንዳሉ ይታወቃል። ስለዚህ ስለዚህ እነዚህ ነገሮች ናቸው ማለት ነው መታየት ያለባቸው። ነገ ግን የሚገቡት ሲመጡ ኢትዮጵያውያኑ አምባሳደር፣ በሳውዲ ወጪ ነው የሚመጡት በኢትዮጵያ መንግስት ነው እንዴት ነው አመጣጣቸው? በተለያየ መንገድ የሚመጡበት ሁኔታ ነው ያለው። ማን ምን ያህል በማን ይወጣል የሚለው እንጂ አንዳንዴ አይኦኤም የሚባል ተቋም የሚረዳበት ሁኔታ አለ የሚያመጣበት ሁኔታ አለ። በተለይም ከትናንት በስቲያ በተጀመረው እነዚህን ዜጎች የመመለስ እንቅስቃሴ ከአንድ ሺህ በላይ ዜጎች እንደሚጓጓዙ ቃል አቀባዩ አብራርተዋል። አንደኛ እዛ ያሉትን እና በችግር ላይ ያሉትን ለሀገር ቤት የመመለስ ፈቃደኛ የሆኑትን የመመዝገቡን ስራ የመለየቱና የማጣራቱ ስራ ጠንክሮ እየሄደበት ነው ያለው። ከዚሁ ጋር ያው ማጓጓዙም ተጀምሯል። አሁን የወጣው የመጀመሪያው እቅድ ከትላንት ወዲያ ጀምሮ እስከ ኦክቶበር አምስት ድረስ በነጮች አቆጣጠር ማለት ነው ሁለት መቶ ሰባ አራት ሰዎች ገብተዋል። እዚህ ሆፕሊ በሚዲያ ዘግባችሁት ይሆናል። ዛሬ ከሊባንን ዘጠና አራት የሚሆኑ መጥቷል። እንደዚህ የተቸገሩ ዜጎች ናቸው። ከዚህ በኋላ በነጮች አቆጣጠር መስከረም ሀያ ሁለት ሰብተምበር ማለት ነው ኦክቶበር አምስት በተከታታይ አንድ ሺ አራት መቶ አርባ የሚሆኑትን በጥቅል ወደ አገር ቤት የማስገባት እቅድ ተይዟል። ስለ ቁጥር ስለ ጠየቀኝ ነው፣ ከዚህ የተረፉትንና አሁንም በችግር ላይ ያሉትን። ስኬጁል እንደተጠናቀቀ በሚቀጥለው ስኬጁል ውስጥ የማጓጓም ዕቅድ ተይዟል ማለት ነው። ስለዚህ ቁጥሩ ይሄ ነው ማለት ፌር አይሆንም፣ ለእነሱም ፌር አይደለም። ይጨምራል በየዕለቱ በየቀኑ አሁን ይህን ነው ብዬ ከዛ በኋላ ቁጥሩ ሊጨምር ስለሚችል ማለት ነው። በመቶዎች፣ በሺዎች። በአጠቃላይ አልኩ እኮ ሁለት መቶ ሰባ አራት ከትላንድ ወደ ያጓጉዞናል በሀያ ሁለት በሀያ ዘጠኝ እስከ ኦክቶበር አምስት አንድ ሺ አራት መቶ አርባ ዜጎች ከዚሁ አካባቢ ወደዚህ ይመጣሉ ተብሎ እየተጠበቀ ነው። የኮሮና ወረርሽኝ በዓለም ላይ ከተከሰተ በኋላ 3768 ኢትዮጵያውያን ስደተኞች ከሳዑዲ አረቢያ ወደ ሀገራቸው መመለሳቸውን ከሰራተኛና ማህበራዊ ጉዳይ ሚኒስቴር ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ